የአገር ሽማግሌዎች የሃይማኖት አባቶችና ወጣቶች የተገኙበት የሰላም ኮንፈረንስ በይርጋለም ከተማ ተካሂዷል። ወጣቶች ጥያቄያቸው ምላሽ እስኪያገኝ ድረስ የሲዳማ ሀላሌ ባህላዊ ስርዓት ተከትለው በሰላማዊ መንገድ እንዲጠይቁ የሲዳማ አገር ሽማግሌዎች አሳስበዋል። አጀታዎች ወይም የሲዳማ ወጣቶችና አገር ሽማግሌዎች የጋራ የሰላም ኮንፈረንስ ማካሄድ ከጀመሩ በኋላ ለውጥ መታየቱ የክልሉ ፕሬዝዳንት አቶ ሚሊዮን ማቴዎስ አስታውቀዋል። እጀታዎች የሲዳማ የክልልነት ጥያቄ የሚረጋገጥበትን ሕዝበ ውሳኔ እንዲፈጸም የክልሉ ምክር ቤት ለምርጫ ኮሚሽን ቢያስታውቅም ዘግቷል ሲሉ ቅሬታቸውን አሰምተዋል። በይርጋለም ከተማ በተካሄደው የሰላም ኮንፈረንስ ከዳሌ ከሎኮ አባያ ከወንሾና ከይርጋለም ከተማ መስተዳደር በሺዎች የሚቆጠሩ ወጣቶችና የአገር ሽማግሌዎች ተሳትፈዋል። በዚህ የሰላም ኮንፈረንስ ላይ እጀቶዎችና የአገር ሽማግሌዎች በሰላምና በጸጥታ ጉዳይ ዙሪያ በጥልቀት መምከራቸውን ከወንሾ ወረዳ የተሳተፈው ወጣት ከበደ በጠነ ተናግሯል። በዞኑ የሚኖረው የተለያየ ብሔር መሆኑን ተናግሮ አሁንም የምንፈልገው እንደ ወትሮ በባህላችን መሰረት በሰላምና በአብሮነት መኖር ነው ብሏል። ወጣት ከበደም በአጠቃላይ የኢትዮጵያ ከሰማንያው ብሔረሰብ ውስጣችን ገብቶ በወንድማማችነት ለመኖር ነው የምንፈልገው የሰላም ኮንፈረንሱም አንድነት መፍጠርና ሕገ መንግስታዊ ጥያቄያችን ቶሎ እንዲፈታ ግፍት ለማድረግ ያስችላል ያለችው ወጣት ሰርጎ ግርማ ነችም። የሲዳማ የክልልነት ጥያቄ ብዙ መስዋዕትነት የተከፈለበት መሆኑን ገልጻ በዚህ ሂደት ውስጥ አላግባብ የጸጥታ ችግር እንዳይፈጠር ሁሉም ሰላም የማስከበር ሚና መወጣት አለበት ነው ያለችው። ሲዳማ ሁሌም ጥያቄ ይጠይቃል። ሀያ ሰባት ዓመት ሙሉ ደግሞ በአቅጣጫ የተጠራ ይወረራል። በደቡብ ያም እየታፈነ ነው። ሁሌ ሲጠይቅ ወይ ጠያቂው ይገደላል ወይ ነገር ይደረጋል። ብቻ ወጣቱ በጣም ስለ ክልል ጥያቄ ብዙ ወጣት ሞቷል። ሲዳማ ብቻ ሳይሆን ሙሉ ኢትዮጵያ ያቃል ብዬ አስባለሁ። ስለዚህ ይሄ ነገር እንደ ድሮ ደም እየተፋሰሰ ሳይሆን ሰላማዊ ጥያቄ እንደመሆ መጠን የተቀመጠ ሕግ አለ። ስለዚህ በዛ አኳያ መልሱ መመለስ አለበት። የግድ ሲዳማና እጄቶ መሆን አይጠበቅብንም፣ ሰላም ለማስከበር ስለዚህ ሴትም ጨምሮ ሰላምን ማስከበር በዛ ስምንትን የሚለውን ከህግ አኳያ መቀጣት ያለበትን ሰው እንዲቀጣ እንላለን። የጀቶ አባልና አክቲቪስት ወጣት ቻሪኮ ለማ የሲዳማ ወጣትና ህዝብ ፍላጎት በዞንም ሆነ በሐዋሳ እንዲሁም በሁሉም ከተሞች ከሌሎች የክልሉ ብሔር ብሔረሰቦችና ከኢትዮጵያ ህዝቦች ጋር አብሮ በመኖር መለወጥ እንደሆነ ተናግሯል። ውጣልኝ አትምጣብኝ የሚል ሳይሆን ሁሉንም ማህበረሰብ አቅፎ የሚይዝ ክልል ነው መመስረት የምንፈልገው ብሏል። መልማትም ማደግም እንደሆነ የሚቻለው እንደዚህ ሲሆን ነው ብሏል። እውነቱን ለመናገር አሁን አዋሳ ሌላ ብሔረሰብን የሚያሸማቀቅ አመለካከት ወይም አካሄድ እውነት ለሲዳማ ህዝብ ተብሎ ነው ወይ ብለን እንጠይቅ። ፖለቲካሊ ስንሰራ በምንም መልኩ የሲዳማ የሚጠቅም አይደለም። ምክንያቱም የሲዳማ ህዝብ የሚጠቀመው ሀዋሳ ስታድግ ነው፣ ሀዋሳ ከተማ ውስጥ ያለ ንግድ እንቅስቃሴ ሲበረታታ ነው። እንኳን አደለም የሀዋሳ ከተማ ነዋሪ ፈረንጅ ቱሪስት እንዲመጣልን ነው እኛ እየሰራን ያለነው። ቱሪስት እንዲመጣልን እየሰራን አጠገባችን ያለንን ሰው መግፋት የእኛ ባህልም አደለም የእኛ የፖለቲካዊ ጥያቄም አደለም ማለት ነው። ህዝበ ውሳኔ እንዲያስፈጽም የክልል ምክር ቤት ለምርጫ ኮሚሽን ቢያስታውቅም ቀኑ መታወቅ ነበረበት ዝግጅት ማድረግ ስለሚያስፈልግም ዘግይቷል ሲል ወጣቶች ዘንድ ያደረውን ቅሬታ ገልጿል። በዓመት ውስጥ ነው ይሄ ጥያቄ መመለስ ያለበት። ያንን ጥያቄ ለመመለስ ግን ሪፈረንደም መካሄድ አለበት። ሪፈረንደም ለማካሄድ የምርጫ ጣቢያዎች ተለይቶ መታወቅ አለባቸው። በእነዚህ ውስጥ ደግሞ የመራጮች ምዝገባ መደረግ አለበት። ከደቡብ ክልል ጋር ያለው ፍች በጣም ሰላማዊ በሆነ መልኩ መደረግ አለበት። እነዚህ ሁሉ ነገሮች በጣም ጊዜ የማይጠይቁ ነገሮች ናቸው። ሽማግሌዎቹ በዞኑ ወቅታዊ ጉዳዮች፣ በዲሞክራሲ መብቶች አያያዝ፣ በመልካም አስተዳደር እና በነጻነት ዙሪያ ተወያይቷል። ወጣቶች ያሏቸውን ጥያቄዎች የሲዳማን ባህልና ወግ ተከትለው እንዲጠይቁ መክረዋል ተናግሯል። የስዳማ ሀገር ሽማግሌ የሆኑት የይርጋለም ከተማ ነዋሪ አቶ መኮንን በዋኔም ወጣቶች ጥያቄያቸው ምላሽ እስኪያገኝ ድረስ ዲሞክራሲያዊና ሰላማዊ መንገድ ብቻ መከተል እንዳለባቸው ተናግሯል። የሀገር ሽማግሌዎችም ሰላምን በማስጠበቅ ረገድ የሚጠበቅባቸውን ኃላፊነት መወጣት አለባቸው ያሉት አቶ መኮንን መንግስትም ህግ የማስከበርና የዜጎችን ዲሞክራሲያዊ ጥያቄ የሚላሽ እንዲያገኝ ማድረግ አለበት ነው ያሉትም። ስዳማ ህዝብ አፍኖ ባህል አለው የሚደማመጥ ነው የሚሰማ ነው። ወጣቱም ሽማግሌው የሚሰማ ስለሆነ ሽማግሌዎች እየተመካከሩ ወጣቱን እየመከሩ በሰላማዊ መንገድ ምላሽ የምናገኝበትን ነው የምንጠይቀው። ሽማግሌው ወጣቱ ዛሬ በዚህ መድረክ በቂ ግንዛቤ አግኝቶ የወጣበት ነው። የስዳማ ወጣቶች ወይም መጀቶች ከስዳማ አገር ሽማግሌዎች ጋር በሰላምና በጸጥታ ጉዳይ መምከር ከጀመሩ የሳምንታት እድሜ ብቻ ቢኖረውም ለውጥ መታየቱን ነው የክልሉ ፕሬዝዳንት አቶ ሚሊዮን ማቴዎስ የተናገሩት። ትላንት አብሮት የነበረው ጉራጌ፣ ወላይታውስ፣ አማራው ሌላውም ብሄር በሰላም በውስጡ መኖር የሚችል ያለበትን ሁኔታ መፍጠር እና እሱን ማስፋት ዛሬ ላይ አዲስ የምን ጀምሮ አይደለም፣ ከአባቶቻችን ጀምሮ የመጣ መልካም እሴት መሆኑን ወጣቱ ትውልድ ተገንዝበ ከዚህ ለየት ባለ መልኩ የሚሄዱ ነገሮች መኖር እንደሌለባቸው፣ እንደዚህ አይነት የሽማግሌዎች ምክር በጣም ጠቃሚ ሆኖ ነው ያገኘ ነው። ባለፈው አዋሳ ሲካሄድ አይታችሁ እንደሆነ በከተማ ውስጥ ያለን አንዳንድ ምልክቶችን ዜጎች ተረጋግቶ መኖር የሚችሉበትን ሁኔታ ጫና የሚያሳድሩ ነገሮች እና ምልክቶች ጭምር እንዳይኖሩ ሽማግሌዎችም መክሮ ወጣቶችንም መክሮ አመራሩንም መክሮ ሌላውም ህዝብ ደግሞ አይነሳውን ጥያቄ ተረድቶ ከእሱ ጋር በሰላም መኖር የሚችልበትን ሁኔታ ያንንም ድባብ እየፈጠረ ያለ መድረኮች ናቸው ብዬ ነው የወሰድኩትና አሁን አጠቃላይ ሲዳማ ውስጥ ከነዚህ ሽማግሌዎች ሶንጎልና ምክር በኋላ እየመጣ ያለው መንፈስ በሌላውም አካባቢ መስፋት አለበት ብዬ ነው ማስበውና የሀዋሳ ከተማን ጨምሮ በዞኑ የተሻለ ሰላም መረጋጋትና አንድነት ተስተውሏል ብሏል። ፕሬዝዳንቱም የሲዳማ ሕዝብ ጥያቄ ዘግቷል በምን ደረጃ ላይ ይገኛል ተብሎ ለተጠየቁትም ጥያቄ ህገ መንግስታዊ ስርዓት ጠብቆ እየተሰራ መሆኑን አቶ ሚሎን ገልጸዋል። የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ How awesome!